የኢህአዴግ መንግሥት በአሁኑ ጊዜ ሕዝባዊ ተቃውሞን ለመጨፍለቅ የሚወስደው እርምጃ ከፋሽስቶች ጭካኔ አይተናነስም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ ከሷል። የኢህአዴግ እርምጃ ከማሰርም አልፎ እንደ ደርግ ዘመን የገደለውን አስከሬን በየቦታው እስከ መጣል ደርሷል ብሏል። ሀገሪቱን ወደ ተሻለ አቅጣጫ ለመምራት ኢህአዴግ ከመድረክና ሌሎች ሀቀኛ ተቃዋሚ ፓርቲዎች ካላቸው ጋር በአስቸኳይ እንዲደራደርም ጠይቋል። መለስካቸው አማሃ ተከታዩ ልኳል። መድረክ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ ርዕሱ የኢህአደግ አምባገነናዊ ሥርዓት በህዝቦቻችን ሕይወት መብትና ክብር ላይ እያደረሰ ያለውን ወንጀል በመልካም አስተዳደር እጦት ላይ ብቻ ተሳቦና ተድበሱሶ ሊታለፍ አይችልም የሚል ነው። ጽሑፉ እንደሚያመለክተው በአሁኑ ወቅት በሀገሪቱ ዳር እስከ ዳር እየተስፋፉ ናቸው ያላቸው የህዝብ ምሬቶችና ሰላማዊ የተቃውሞ እንቅስቃሴዎች መንስኤ ጸረ ዴሞክራሲው የኢህአዴግ አምባገነናዊ አገዛዝ የፈጠረው ብልሹ አስተዳደር ነው። ይህን ደግሞ ህዝቡ ከመራር የህይወት ልምዱና ተመክሮቹ የተገነዘበው ጉዳይ ነው ሲል ያብራራል። ታዲያ ይህንን ብልሹ አስተዳደር ህዝቡ በሰላማዊ መንገድ እየተቃወመ ነው የሚለው መድረክ በተሰራሪው የኢህአዴግ መንግስት የሰጠውን ምላሽ ከፋሽስታዊ ጭካኔ ጋር አመሳስሎታል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የህዝብ ግንኙነት ኃላፊ አቶ ጥላሁን ደሻው መግለጫውን በንባብ አሰምተው ነበር። የህዝቡን ሰላማዊ የተቃውሞ እንቅስቃሴዎች ከፋሽስታዊ ጭካኔ ባልተናነሰ ሁኔታ የመጨፍለቅ እርምጃ እየወሰደ ያለው የኢህአዴግ መንግስት የሀገራችንን ችግሮች በመልካም አስተዳደር እጦት ላይ ብቻ በማሳበብ የሽንገላ መግለጫዎችን እየሰጠ መሆኑን መድረክ በትዝብት እየተከታተለው ይገኛል። መድረክ መንግስት በብልሹ አስተዳደር ላይ ቆራጥ አቋም ወስጃለሁ የሚለውንም የሚቀበል አይመስልም። እንዲያውም መልካም አስተዳደር አሳጡ የሚላቸውንም ባለሥልጣናቱን ከአንዱ ስልጣን ወደ ሌላው እያሸጋሸጋቸው እያየን ነው ሲል ይከሳል። የፌዴራል መንግስት ጠይቋል ያለውን ይቅርታም መድረክ በተፈጠረው ጉዳትም የፌዴራል መንግስቱ ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል በማለት ሲቀናጡ ይታያሉ ሲል ይቅርታውን ያጣጥለዋል። እንዲያውም ተኩሶ ገዳይ ኃይሉንም ሆነ አስተዳደራዊ በደል የፈጸመውን ሙሰኛ ለሕግ አቅርቦ ሳያስቀጡ ይቅርታ ማለት ለምዕራባውያን ፍጆታ ነው ሲል ያጣጥለዋል። ከዚህ በተቃራኒ እየተፈጸመ ነው ያለውን ድርጊት ደግሞ መድረክ የሚያወዳድረው በደርግ ዘመን ተፈጸመ ካለው አሰቃቂ ድርጊት ጋር ነው። አቶ ጥላሁን እንደሻው በሌላ አንጻር ደግሞ የሕዝቡን ህገ መንግሥታዊ ሰብአዊና ዲሞክራሲያዊ መብቶች በመጣስና በፖለቲካ ወገንተኝነት በሰላማዊ አግባብ በዚሁ ብልሹ አስተዳደሩ ላይ ተቃውሞአቸውን የገለጹትን ዜጎች በገፍ እያፈሰ ማሰሩንና ማሰቃየቱን እያባራሰው ይገኛል። በሀገሪቱ ለሚካሄደው ሰላማዊ የተቃውሞ እንቅስቃሴ በተግባር እየሰጠ ያለው ምላሽም በተቃውሞ እንቅስቃሴው ተሳትፏል ብሎ የጠረጠራቸውን ዜጎች ሁሉ ከየመኖሪያ ቤታቸውና ከየስራ ቦታቸው እያፈሰ ከማሰርና ከማሰቃየት አልፎ እንደ ደርግ መንግስት ዘመን እየገደሉ በየቦታው አስክሬን መጣል ድረስ የደረሰው መድረክ በዚህ መግለጫው የኢህአዴግ መንግስት ፈጽሟቸዋል ወይንም እየፈጸማቸው ነው ያላቸውን ህገ ወጥ ድርጊቶች ዘርዝረዋል። በኦሮሚያ ክልል ከተለያዩ ክፍሎች ብቻ ዛሬ 2627 ዜጎች ከህግ አግባብ ውጭ ታስረው ስቃይ የደረሰባቸው መሆኑን ይናገራል። በመድረክ አባል ድርጅቶችም በተለያዩ የሀገሪቱ ክፍሎች ከማስፈራራት እስከ ግድያ ድረስ የሚፈጸሙ ድርጊቶችን ይተነትናል። መድረክ ባጭሩ የህግ የበላይነት የሌለበት ስርዓተ መንግስት ነው ሲል ይከሳል። አቶ ጥላሁን እንደሻው አገዛዙ በብልሹ አስተዳደሩ ላይ በሰላማዊ አግባብ ተቃውሞ በማሰማታቸው የታሰሩትን እና በተለያዩ እስር ቤቶች ታጉሮ የሚገኙትን የኦፌኮ መድረክ አመራር አባላትና ደጋፊዎች እንዲሁም በአገዛዙ ላይ ምሬታቸውን እና ተቃውሟቸውን ለመግለጽ የተንቀሳቀሱ በብዙ ሺህ የሚቆጠሩ ሌሎች ዜጎችን ከእስር በመፍታት ረገድ አንዳችም ተጨባጭ እርምጃ ሳይወስድና በአገዛዙ በግፊት ለተገደሉ ዜጎችም ኃላፊነት ወስዶ ተጠያቂዎችን ለህግ ሳያቀርብ አሁንም ተቃውሞ አሰምታችኋል ባላቸው ዜጎች ላይ ህገወጥ እርምጃ እየወሰደ መሆኑ የህገ በላይነት የሌለበት ስርዓተ መንግስት መሆኑን ግልጽ ያደርገዋል። መድረክ የኢህአዴግ መንግስት መግለጫዎች ከተግባሩ ጋር የሚቃረኑ ናቸው ካለ በኋላ በማስመሰያ መግለጫዎች ህዝቡን ለመሸንገል የሚደረገውን ፋይዳ ቢስ ሙከራ አቁሞ በሰላማዊ አግባብ ተቃውሟቸውን በማሰማታቸው ምክንያት በገፍ ያሰራቸው ያላቸውን የመድረክ አባሎችና ደጋፊዎችን እንዲሁም ሌሎች ሰላማዊ ዜጎችን በአስቸኳይ እንዲፈታ፣ በሰላማዊ ተቃውሞ የተሰለፉትን ዜጎች በግፍ የገደሉ ወንጀለኞች ያላቸውን በገለልተኛ አጣሪ አካል ተጣርቶ ለፍርድ እንዲቀርቡ፣ ለተጎጂዎች ካሳ እንዲከፈል ከጠየቀ በኋላ የችግሩ መፍትሄ ነው ያለውን እርምጃ ኢህአዴግ እንዲወስድ ጠይቋል። የህዝቦቻችንን ህገ መንግስታዊ ሰብአዊና ዲሞክራሲያዊ መብቶች ተከብረውና መልካም አስተዳደር ሰፍኖ ሀገራችን ወደ ሁለንተናዊ የልማት ጎዳና እንድታመራ ለማብቃት ኢህአዲግ ከመድረክና ሌሎች አቀኛ ተቃዋሚ ፓርቲዎች ጋር የፖለቲካ ምህዳሩን ነጻ፣ ፍትሐዊና ተአማኒ ለማድረግ በአስቸኳይ እንድደራደር በአጽንኦት እንጠይቃለን። መንግስት ከመድረክና ከሌሎች የምርጫ ስነ ምግባር ደንቡን አንፈርምም ካሉ ተቃዋሚ የፖለቲካ ፓርቲዎች ጋር ለመደራደር እንደማይፈቅድ ደጋግሞ ገልጿል። መድረክ የኦሮሞ ፌዴራሊስት ኮንግሬስ፣ የኢትዮጵያ ማኅበረ ዴሞክራሲ ደቡብ ኅብረት፣ አንድነት ፓርቲ፣ አረና ትግራይ ለሉዓላዊነትና ለዴሞክራሲ እንዲሁም የሲዳማ አርነት ንቅናቄ የተባሉ ድርጅቶችን የሚያቀፍ ግንባር ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የተከበራችሁ አድማጮች ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መጋቢት ሁለት ቀን ሁለት ሺህ ስምንት ዓመተ ምህረት ለፓርላማ ባደረጉት ገለጻ ወቅት በኦሮሚያ እና ሌሎች የሀገሪቱ አካባቢዎች ለተፈጠሩ ችግሮች ጣታችንን በሌላ ማንም ላይ መቀሰር አንችልም፣ ችግሩ የእኛ ነው ማለታቸው ይታወሳል። በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለ መስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል። ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለመገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋራ መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋራ መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ናቸው።